ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር ታማኝ ነው እና ለምን ያህል ጊዜ መጠበቅ እንዳለባችሁ አላውቅም፣ ግን እግዚአብሔር እንደሚደርስላችሁ አውቃለሁ እና አመለካከታችሁን ካሻሻላችሁ በጥበቃው እንደምትደሰቱ አውቃለሁ። በነገሮች ውስጥ እያለፋችሁ መሆኑ አያስገርማችሁ። እግዚአብሔር እንድታድጉ እያደረጋችሁ ነው። አሁን እግዚአብሔርን ላታመሰግኑ ትችላላችሁ፣ ግን አንድ ቀን ወደ ኋላ ትመለከቱና በሕይወቴ ላጋጠሙኝ አንዳንድ ከባድ ገጠመኞች እግዚአብሔርን አመሰግናለሁ እና እግዚአብሔር ያስቀመጠኝ አንዳንድ ቦታዎች ልክ ማለቴ ልክ ክርስቲያኖች ነገሮችን እየሰሩና ሰዎችን ትክክል ባልሆኑ መንገዶች እየያዙ ነው እና ለምን እዚያ እንደሆንኩ አልገባኝም ነበር። እና ታውቃላችሁ፣ ምን ማድረግ እንዳለብኝ አልተማርኩም። ምን ማድረግ እንደሌለብኝ ተማርኩ። አንዳንድ ጊዜ ለሌሎች ሰዎች መጥፎ አለመሆንን የምትማሩበት ብቸኛው መንገድ ሰዎች ለእናንተ መጥፎ በሆኑበት ሁኔታ ስታልፉ ነው። እና ከዚያ ታውቃላችሁ፣ ምን አይነት ስሜት እንደሚሰማ ስለምታውቁ ትማራላችሁ። ዛሬ እናንተን ለመርዳት እንድችል በምን ውስጥ ማለፍ እንዳለብኝ አታውቁም። እየቀለድኩ ነው። ለነገሩ አልቀለድኩም፣ ግን አሁን በሁሉም ሁኔታ በማለፌ በጣም ደስ ይለኛል። በልጅነት ሁኔታ ውስጥ እንኳን በዚህ ማዘን እንኳን አልችልም፣ ምክንያቱም ዛሬ የሆንኩት የማንነት አካል። እዮብ ጠብቋል። ሩትና አስቴር ጠበቁ። እኔ ጠብቄአለሁ። አሁን አንዳንድ ነገሮችን እየጠበቅኩ ነው። ምን ያህሎቻችሁ የሆነ ነገር እየጠበቃችሁ ነው? ስለ መጠበቅ ምንም ማድረግ አልችልም፣ ነገር ግን የምር የምታዳምጡ ከሆነም በመጠበቅ ላይ እያላችሁ በህይወት እንድትደሰቱ ረዳችዋለሁ። ቁልፉ ያ ነው። በመጠበቅ ላይ እያላችሁ በህይወት እንድትደሰቱ ልረዳችሁ እችላለሁ። እና ያ ዲያብሎስ እንዴት እንደሚያናድደው ዮሐንስ አስር አስር፣ ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ነው የሚመጣው፤ ኢየሱስ ግን መጣው ሲል ይሄን እወደዋለሁ የዲያብሎስን አጠቃላይ እቅድ ያበላሸዋል መጣው ሌላ ምንም ማለት እንኳን አያስፈልግም እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ በህይወታችሁ መደሰት በመጀመር ለምንድን ነው ዲያብሎስን የማታናድዱት እና ማለቴ በተለመደው በእለት ተእለት ኑሮ በቃ ህይወት ብቻ እንዴት መደሰትን መማር ነው የእግዚአብሔርን መገኘት በትክክል ለማወቅ ፍጥነት መቀነስ ከቻልን እና ምናልባት አንዳንዶቻችሁን የማወራውን እንኳን አታውቁ፣ ባላውቅም፣ ግን እውነተኛ የእግዚአብሔር መገኘት አለ። ላይሰማችሁ ይችላል፣ ግን ልትለዩት ትችላላችሁ፣ ልትገነዘቡት ትችላላችሁ በልባችሁ ውስጥ ታውቁታላችሁ። እና እግዚአብሔር ሁል ጊዜ ከእኛ ጋር ነው፣ ግን ያንን ለማወቅ ቀስ ስንል ብቻ ነው የምንደሰትበት። እና መጽሐፍ ቅዱስ በእግዚአብሔር ደስ ይበላችሁ ሲል የሚናገረው ወደ እናንተ የሚመጣው ደስታ ጥልቅ የሆነ መንፈሳዊ ነገር አለ። ችግራችሁ ምን ያህል ትልቅ ቢሆን እግዚአብሔር ያለበትን ጊዜ ማሳለፍ ከቻላችሁና እሱ ከእናንተ ጋር እንደሚሄድ ካወቃችሁ እሱ እንደሚፈጽመው ብቻ ስለምታውቁ በሕይወታችሁ ውስጥ ያለውን ሁሉንም ነገር ይሽራል። በሆነ መንገድ እንድናምን በሆነ ቀን እሱ ጥሩና ዝግጁ ሲሆን እሱ ይፈጽመዋል። ግን ሁላችንም የሆነ ነገር እየጠበቅን ነው። ግን እግዚአብሔር መቼ እንደሆነ እንዲነግረን ማድረግ አንችልም። እግዚአብሔር ምን ያህል ይህንን ነገር መታገስ አለብኝ? ባለቤቴን መቼ ነው የምትቀይረው? ስለ እኔ ባለቤት አይደለም። የማወረሱ ጥሩ ነው። ቢያንስ እሱ ጥሩ እንደሆነ ያስባል። ኦ አዎ ታውቃላችሁ፣ ዴቭ ልዩ ሰው ነው። ገነት ውስጥ እሱና እግዚአብሔር ብቻ የሚኖሩበት ክፍል ይኖራል። ዴቭን ጠየኩት፣ ምክንያቱም ስለዚህ አይነት ነገር ከሰዎች ጋር መነጋገር ስለምፈልግ ነው። ልክ እንደዚህ አሉ ትልቁ ድክመት ምንድን ነው? እና እሱ ምንም ነገር ማሰብ አልቻለም። ደግሞ ያ ምንድን ነው እና ያ እንደዛ አይደለም። ማለቴ እሱ ድክመቶች እንዳሉት ያውቃል። ነገር ግን ዴቭ ያ ለእሱ እንዲሰራ አድርጎታል። የእሱ ስነ ምግባር አካል ነው። ነገር ግን እሱ ብቻ በራሴ መተማመን ጉድለት የለበትም። እሱ ሰዎች ስለ እሱ ምን እንደሚያስቡ ብዙም ግድ ሊሰጠው አይችልም። ስለዚህ ትልቁ ድክመት ምንድን ነው ብዬ ስል የማያውቅበት ምክንያት እሱ በነሱ ላይ ስላላተኮረ ነው። እሱ በእነርሱ ላይ አያተኮርም፣ ምክንያቱም የተረዳው ነገር አለ። እሱም እሺ፣ እግዚአብሔር እኔን ያውቃል እና ትክክል የሆነውን ያውቃል እና ትስተት የሆነውን ያውቃል እና እኔ ነገሮችን እሱ እንዲወጣቸው አምኗል። ኡ ያኔ ነው ህይወት ጣፋጭ የሚሆነው። አሁን ከጠየቃችሁኝ ድክመቶችሽ ምንድን ናቸው ብላችሁ ልጠራው እችላለሁ። ምክንያቱም ለመለወጥ በጣም ስለሞከርኩ ነው። አይደለም እንዴ? ገባችሁ? ሞከርኩኝ። እግዚአብሔር ምን እንዳደርግ ትፈልጋለህ? እኛ የምናደርገው ነገር ሁሉንም ነገር የሚቀይር ይመስለናል፣ እና መልሱ ምን እንደሆነ ታውቃላችሁ። እሱን እንድናምነው፣ እንድንተማመንበት፣ በመልካም አመለካከት እንድንጠብቀው ይፈልጋል። አዎ፣ ግን ምን እንዳደርግ ይፈልገዋል። ከስራው መውጣት አንችልም። እኛ የሰው ተግባራት አይደለንም። እኛ ሰዎች ነን። ጌታ ሆይ የሐዋርያ ሥራ አንድ ከቁጥር ስድስት እስከ ሰባት እነርሱም ተሰብስበው ሳሉ፣ ጌታ ሆይ የእስራኤልን መንግሥት መልስ የምታቋቁምበት ጊዜው አሁን ነውን? ብለው ጠየቁት። እርሱም እንዲህ አላቸው፣ አብ በገዛ ሥልጣኑ የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም። ያንን ማመን ትችላላችሁ። እናንተ ማወቅ የሌለባችሁ አንዳንድ ነገሮች አሉ። ሁሉንም ነገር ማወቅ የለባችሁም። አጠገባችሁ ላለ ሰው ሁሉንም ነገር ማወቅ የለባችሁም ብላችሁ ተናገሩ። ያንን ለመናገር ይህን ያህል ጊዜ አይወስድም። እንዴት እንደሆናችሁ አያችሁ። ትንሽ ነጻነት ሰጠቻቸው አለው። እና ሁላችሁም የራሳችሁን ነገር በመስራት ተጠምዳችሁ እናንተን ለመመለስ መሞከር አለብኝ። እሺ። ሉቃስ ምዕራፍ አስራ ስምንት ቁጥር አንድ ደቀ መዛሙርቱ ሳይታክቱ ሁልጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። እንዲህም አለ። በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበረ። በዚያኛው ከተማ የምትኖር አንዲት መበለት ነበረች። እርሷም ከባለጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር ለእግዚአብሔር ዝም አልልም ብዬ እና ለውጥ እስካላየው ድረስ በዚህ ላይ ይቀጥላለሁ ብዬ ነግሬዋለሁ። ተስፋ እንደሚቆርጡ እግዚአብሔርን አሳውቁ። ያ ባለጌ መሆን አይደለም። በዚያችው ከተማ የምትኖር አንዲት መበለት ነበረች። እርሷ ከባለጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ። ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይችም መበለት ስለምትጨቀጭቀኝ እፈርድላታለሁ። አለበለዚያ ዘውትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ። አመፀኛው ዳኛ ያለውን ስሙ። እግዚአብሔር ቀንና ለሊት ወደ እርሱ ለሚጮኹ ምርጦች አይፈርድላቸውምን። ከመጠን በላይ ችላ ይላችኋልን? እላችኋለሁ፣ ፈጥኖ ይፈርድላችኋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነት ያገኝሆንን? ከዚያ የበለጠ ይገባዋል። ማለቴ ያ በጣም ብዙ ይናገራል። ምክንያቱም እሱ የሚለውን ታውቃላችሁ፣ በእምነት እንድትጸኑ ማመናችሁ እንድትቀጥሉና እኔ እንድሰራ ፍቀዱልኝ ነው። እስካመናችሁ ድረስ እግዚአብሔር እየሰራ ነው። እና በይበልጥ ምን ሆነ መቆየት እንደሚያስፈልግ እኔ ነግራችኋለሁ። እና ይህን ለብዙ አመታት እያደረግኩን እና የሆነ ነገር ስጠብቅ በእውነት በጣም ጠቃሚ ነው። እና ከዚያ ምን ያህል ጊዜ እንደቆየ ማሰብ ጀመርኩኝ። ታውቃላችሁ አእምሮዬ ወደ አሉታዊ መሄድ እንደጀመረ ጮክ ብዬ እግዚአብሔር እየሰራ ነው፣ እግዚአብሔር እየሰራ ነው። እና እሱ ይረዳኛል፣ ስለሆነ ይረዳኛል። ለነገሮች መፍትሄ ስታገኙ ከማግኘታችሁ ሰከንድ በፊት እግዚአብሔር በዛ ላይ መስራት አልጀመረም። እግዚአብሔር አሁን በሕይወታችሁ ውስጥ እየሰራ ነው። ጸሎታችሁን ሰምቷል። እሱ በእናንተ ሁኔታ ውስጥ እየሰራ ነው። ግን በተለይ ለሌሎች ሰዎች ጸሎቶችን ስትጸልዩ እግዚአብሔርን ለመስማት በሚወስድባችሁ ጊዜ ላይ ምንም አይነት ቁጥጥር የላችሁ። ዕብራውያን 11 ቁጥር 1 እና ቁጥር 6 አሁን እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ ግን አስታውሱ ተስፋ ምንድን ነው? በእኔ ላይ ጥሩ ነገር ሊመጣ ነው የሚለው አዎንታዊ ጥበቃ ነው። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር እውን መሆኑን የምንረዳበት ነው። እምነት ምንም ነገር ሳታዩ ጥሩ ስሜት በማይሰማበት ጊዜ መልስ የማታገኙላቸው ጥያቄዎች ሲኖራችሁ ነው። እና እምነት የልብ ጉዳይ አይደለም። እምነት እግዚአብሔር እየሰራ እንደሆነና በዙሪያችሁ ያለው ነገር ሁሉ ተቃራኒ በሚመስልበት ጊዜ አንዱ ጥሩ ነገር እንደሚመጣ ማመን ይቻላል። ወደ ቀላል እምነት በመመለስ ላይ ለጥቂት ሳምንታት መመሪያ ቢኖረን ይሻላል። እግዚአብሔርን አምናለሁ ምንም ትርጉም እንደሌለው አውቃለሁ፣ ግን እግዚአብሔርን አምናለሁ። እግዚአብሔር እየሰራ እንደሆነ አምናለሁ። ጥሩ ነገር ሊከሰትልኝ ነው። አምላክን አንድ ነገር እስኪያደርግ ድረስ ስለማስቸግረው ይህ ይለወጣል በል እንጂ ያንን ማለቴ ነው። ሉቃስ 18 የተጻፈበትን መንገድ ብቻ ይሁ እና ነገሩ ስለ ጸሎት ነው እና እንድናስቸግረው እግዚአብሔር እየነገረ እንደሆነ ለእኔ ታየኝ። ቀጥሉ። ዝም ብላችሁ ቀጥሉበት። እንዲህ አለ፣ ፍትሐዊ ያልሆነ ዳኛ በመጨረሻ ለዛ ሴት የምትፈልገውን ከሰጣት፣ እርሱ እግዚአብሔርን አልፈራም ሰውንም አላከበረም። ክፉና ፍትሐዊ ያልነበረ ነበር። ነገር ግን ዝም ማለት ፈቃደኛ ባለመሆኗ ብቻ ነው አሉ። እስኪ ከእናንተ ከሴቶቹ ዝም ስላላችሁ ብቻ የፈለጋችሁት ነገር ከባላችሁ ያገኛችኋላችሁ። እኔ አግኝቻለሁ። በሉ እንጂ አሁን ደህና ገብቷችኋል። እሱ እንዲህ አለ፣ እኔ ስመለስ እምነት አገኛለሁን? አንዳንዶቻችሁ እምነታችሁ እንደገና ለማነሳሳት ለማስታወስ ብቻ ዛሬ መምጣት ያስፈልጋችሁ ይሆናል። ጥሩ ደክሟችኋል፣ ዝላችኋል። ጠንክራችሁ ትሰራላችሁ እና እግዚአብሔርን ታምናላችሁ እና ያ ልጅ እንዲለወጡ ወይም ፋይናንሳችሁ እንዲለወጡ ወይም ራሳችሁ እንድትለወጡ ወይም ሌላም ነገር ቢሆን እንዲለወጥ እየጠበቃችሁ ነበር። ግን እኔ ልነግራችሁ እዚህ ነኝ። እዛ ነበርኩ ያንን አድርግ ያለው አሁንም በተለያዩ ወቅቶች በተለያዩ ጊዜያት ያለፍኩት ነውና በእግዚአብሔር ቃልና ካለይ ልምድና ከብዙዎች ተሞክሮ እግዚአብሔር ታማኝ መሆኑን ነግራችኋለሁ። ለምን ያህል ጊዜ መጠበቅ እንዳለባችሁ አላውቅም፣ ግን እግዚአብሔር እንደሚደርስላችሁ አውቃለሁ። እና አመለካከታችሁን ካሻሻላችሁ በጥበቃው እንደምትደሰቱ አውቃለሁ። የሚሰማኝን ስሜት መረዳት አልችልም ትሉ ይሆናል። ምናልባት ላይሆን ይችላል፣ ግን ባህሪያችሁ መቆጣጠር ትችላላችሁ። እንደምትችሉ እንዴት እንደማወቅ ታውቃላችሁ። ምክንያቱም መጽሐፍ ቅዱስ ራሳችን እንደምንቆጣጠር ይናገራል። ራስን መቆጣጠር ማለት ራሳችሁ መቆጣጠር ትችላላችሁ ማለት ነው። ያን ካልተረዳችሁ ማለት ነው። ግን ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚቀርቡ ሁሉ በሁለት ነገሮች ማመን አለባቸው እግዚአብሔር እንዳለና ዋጋ እንደሚሰጥ ማመን አለበት። አይደለም እንዴ? እርሱን በትጋት ለሚሹት ሰዎች ዋጋ የሚሰጥ ነው። በሉ እንጂ፣ በረከት እየመጣላችሁ ነው። እግዚአብሔር በሕይወታችሁ ውስጥ እየሰራ ነው። ታውቃላችሁ፣ ዳቢሎስ በእናንተ ላይ ሊመጣና እሱ በነገሮች ላይ ተደጋግሞ ሊመጣ ይችላል። ነገር ግን እግዚአብሔር ከእናንተ ቡድን ሆኖ መቼም ሊያሸንፋችሁ አይችልም ብቻ ሊሆን አይችልም። በሉ እስኪ ለመጀመር በበቂ ሁኔታ ፍጥነታችሁን ቀንሱ። ታውቃላችሁ፣ በእግዚአብሔር መገኘት ስትሞሉ ጠንካራ ያደርጋችኋል። በሕይወታችሁ ላይ ያለው መቀባት ይጨምራል። እግዚአብሔርን ታምናላችሁ። በእውነቱ እንደማስበው ፍጥነት መቀነስ በሁላችንም ሕይወት ውስጥ ትልቅ ለውጥ ያመጣል። ይህን እየተረዳችሁ ነው። እየተረዳችሁ እንደሆነ ማረጋገጥ እፈልጋለሁ። ስለ እናንተ አላውቅም፣ ግን መቸኮል ደክሞኛል። ፍጠኝ ጆይስ እንኳን እንድትሉኝ ውያንን መስማት አልፈልግም። ለዴቭ ያንን መንገድ ማቆም አለብኝ ብዬ ገምታለሁ። ና ዴቭ፣ ና እንዘገያለን እና ከዛ ጎልፍ ልትጫወት ቢሆን ኑሮ አትዘገይም እላለሁ። አሁንም ትንሽ አፈኛ ነኝ። ለእኔ በጣም ጥሩ የሆነ መግለጫ ሰሞኑን አንብቤ ያለሁና መግለጫው የተናገረው ይህ ነው። በአንጎልና በአፌ መካከል የፍጥነት መቀነሻ መሰናክል በጣም ያስፈልገኛል። ምን ያህሎቻችሁ እንደዚህ አይነት ያስፈልጋችኋል? እና ከዚያ ልጅ የሆነ ቀን ምሽት ወደ ገበያ አዳራሽ ወጥቷል፣ እና ይህን ማስታወሻ ላከል፣ የማይ አዲስ ሸሚዝ ገዛውልሽ። እና በጣም ደስ የሚል ስሜት ተሰማኝ፣ እናም ብያስብ እና ከዚያ የሸሚዙ ምስል ላከ። እና አፌ ካልተናገረ ፊቴ ያሳየዋል የሚል ትልልቅ ነጭ ቃላቶች ያሉት ጥቁር ሸሚዝ ነው። ኦ አዎ፣ ቤተሰቦቼ በጣም አስቂ ነን ብለው ያስባሉ። ጌታ ወይ አሁን ምን አሁን ምንድን ነው ማድረግ የምፈልገው? በምንጠብቅበት ጊዜ እንፈተናለን። በምንጠብቅበት ጊዜ ብዙ ፈተናዎች እንጋፈጣለን። እናም የሆነ ነገር በራሳችሁ እንዲከሰል ለማድረግ ለመሞከር መፈተን እናም የመጀመሪያው ነገር ሳይሆን አይቀርም የሆነ ነገር በራሳችን እንዲከሰል ለማድረግ መሞከር እንደ አብርሃምና ሳራ ጠበቁና መጠበቅ ሰለቻቸው፣ እና ሳራ ብሩህ ሀሳብ አመጣችና አብርሃምም ተቀበለው። ካላረገዝኩ አብርሃም ሁለተኛ ሚስት እንዲኖረው እፈቅዳለሁ ብላ ወሰነች። ማለቴ ከመጀመሪያው ያሞኝነት ነው። አይ የኔ ባል የራሴ ነው፣ እና እሱን ለረዥም ጊዜ እንኳ እንዳትመለከቱት። ለባሉ ሁለተኛ ሚስት ማን ይሰጣል? ደህና፣ ለማንኛውም ነገሮችን በራሳችሁ ለማድረግ መሞከር ሌላው ነገር ደግሞ ተስፋ መቁረጥ ነው። በሕይወታችሁ ውስጥ ለእግዚአብሔር ምን ያህል ጊዜ ተስፋ ቆርጫለሁ ብላችሁ ነግራችሁታል? አሉ እንጂ ኦ አምላኬ፣ በቃ ተስፋ ቆርጬ ትችኋለሁ። ያ እንደያዝንላችሁ አያደርገውም። ደህና በቃ ተስፋ ቆርጫለሁ። እሱም በመተውና እንደገና ትጀምራላችሁ። እየጠበቃችሁ እያለ እናንተ ያለፋችሁት ባለ ነገር ላይ እያለፉ ባልሆኑ ሌሎች ሰዎች እንድትናደዱ ይፈተናቸዋል። በሕይወት ውስጥ ምንም አይነት ችግር ያለባቸው በማይመስሉ ሰዎች ቅናትና የሚመስለው ሁልጊዜ ሁሉም ነገር ታውቃላችሁ፣ እናንተ ላይ ይበዛል። ሁልጊዜ ትታመማላችሁና ጓደኛችሁ ለሰባት ዓመታት ጉንፋን እንኳን አያውቃቸውም። በጣም ተወዷታላችሁ። ነገር ግን በጣም ታናድዳቸዋለች። ሁላችሁም ያን ክፍል እየተረዳችሁ ነው። መክብብ ሰባት ስምንት እንዲህ ይላል፣ የአንድ ነገር መጨረሻ ከመጀመሪያው ይሻላል። ደህና ያ እያሳቃት ነው። በመንፈስ ያለው ታጋሽ ከትቢተኞች ይሻላል። አሁን ያንን እንረዳው። በመንፈስ ውስጥ ያለ ታጋሽ ከትቢተኞች ይሻላል። ትቢተኞች ምን ያደርጋሉ? ትቢተኞች ነገሮችን በራሳቸው ለመፈጸምና የሆነ ነገር በራሳቸው ለማድረግ ይሞክራሉ። ግን ታጋሾች እግዚአብሔርን ይጠብቃሉ። ያዕቆብ አንድ ቁጥር አራት ምንም የማይጎድላችሁ ፍጹማንና ምልዓን እንድትሆኑ ትዕግስት ስራውን ይፈጽም። በህይወት ውስጥ ሁልጊዜ የማታውቋቸው ነገሮች ይኖራሉ። እና ሰላም እንዲኖራችሁና በሕይወታችሁ ለመደሰት ከፈለጋችሁ ሁሉንም ነገር ለማወቅ መሞከር አቁሙ። በመጀመሪያ አምላክን በፍጹም ሙሉ በሙሉ ልንረዳው አንችልም እሱ አንዳንድ ነገሮችን ስለሚሰራ ማለቴ ይህንን እስካሁን አልተረዳሁትም። እናም ለአመታት እያነበብኩት ነው። እሱ መሬት ላይ ምራቁን ሲተፋና ከመሬት ላይ ትንሽ የጭቃ ኬኮች ሲሰራ እና የተፋውን በአይነ ስውራን አይን ላይ ቀባው። አሁን እ ኢየሱስ መሬት ላይ ተፋ። ያ ጥሩ እንኳን አይመስልም። እና ከዚያ ይህ አይነ ስውር ሰው በአንድ የውሃ ገንዳ ውስጥ እንዲታጠብ ነገረውና እያየ ተመለሰ። አንዳንድ ጊዜ አምላክ እሱ እንደምንታመንና እሱ የሚለንን እንደምንከተል ለማየት ብቻ በጣም እንግዳ ነገር ያደርጋል። ያ ኢየሱስ ያ ሰው እንደሚተማመንበትና እንዲያደርግ የነገረውን እንደሚያደርግ ለማየት ፈልጎ ካልሆነ በስተቀር ለምንም አይደለም። ራሳችንን ትሁት አድርገን ሞኝነት ነው ብለን የምናስበውን ነገር ማድረግ ባለመቻላችን ታምራችሁን አታችሁ ወይም ታምሬን አጥቼ ሊሆን ይችላል። እዚህ ለማቆም እየሞከርኩ ነው፣ ግን አሁን እየተዝናናው ነው። ሀሳቤ የእናንተ ሀሳብ አይደለም መንገዴም የእናንተ መንገድ አይደለምና ሰማያት ከምድር ከፍ እንደሚሉ እንዲሁም መንገዴ ከመንገዳችሁ ሀሳቤም ከሀሳባችሁ የበለጠ ከፍ ያለ ነው ስለዚህ እግዚአብሔር በህይወታችሁ እየሰራ መሆኑን ላስታውሳችሁ እላችኋለሁ እንደ እግዚአብሔር ፈቃድ የሆነ በእምነት ጸሎት ከጸለያችሁ እግዚአብሔር እየሰራ ነው ለምን ያህል ጊዜ የጠበቃችሁ እንደሆነ አይመለከተኝም እግዚአብሔር እየሰራ ነው ጭንቅላታችሁን ቀና አድርጉት የተንጠለጠሉትን እጆች አንሱ ፊታችሁን ፈገግ ይበልና እግዚአብሔር በሕይወቴ እየሰራ ነው በሉ